በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተመራው ከፍተኛ የልኡካን ቡድን ትናንት ኤርትራ መዲና አስመራ ሲገባ ሕዝብ በነቂስ በመውጣት ያደረገው ደማቅ አቀባበል ኤርትራ ከኢትዮጵያ ጋር ሰላም መሻቷን የሚያረጋግጥ ነው ሲል ለዓመታት ከአስመራ ለዶቸበለ የአማርኛ ቋንቋ ክፍል ይዘግብ የነበረው ጋዜጠኛ ጎይቶም ቢሆን ተናገረ። የኢትዮጵያን ጠቅላይ ሚኒስትር አብይ አህመድንና የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ያመሰግነው ጎይቶም ፕሬዚዳንት ኢሳያስ የጠቅላይ ሚኒስትር አብይን ፈለግ በመከተል በኤርትራ ወህኒ ቤቶች የሚገኙ የፖለቲካ እስረኞችን ይፈታሉ ብሎ ተስፋ እንደሚያደርግ ተናግሯል። ትናንት በዶክተር አብይ አህመድ የተመራውን የልኡካን ቡድን የአስመራ ህዝብ በነቂስ ወጥቶ መቀበሉ በጣም ደስ የሚያሰኘው ምን ያህል የዋህ እንደሆንክ፣ ምን ያህል ሰው አክባሪ እንደሆንክ፣ ምን ያህል ሰላም እንደናፈቀ። እንዲህ ያለ ነገር ይከናወናል ብሎ የጠበቀ ሰው የለም። ምክንያቱም በሁለቱም መንግስታት መካከል ውረድ እንውረድ አቋም ነው የነበራቸው። እንፋለም፣ ፍጥጫ፣ የጎሪጥ መታየት፣ ሰላም የሚባለው የለም። ይሄን የሰበሩት ዶክተር አብይ አህመድ እና ያስመርሃል ድሮም እኮ ሰላምን ይናፍቃል የኤርትራን ሕዝብ በተለይም ደግሞ የአስመራን ነዋሪ በጥልቅ አውቀዋለሁ የሚለው ጎይቶም ኢትዮጵያ ውስጥም በጋዜጠኝነት ረዘም ላሉ አመታት አገልግሏል። ጎይቶም የኢትዮጵያ ሰላም ማግኘት ለኤርትራም መረጋጋት መሰረት መሆኑን ገልጿል። አሁን በኤርትራ የተጀመረው መወሰረው እርምጃ በጣም ደስ የሚል ነው። ፕሬዚዳንት ኢሳያስ አፈወርቂን ማመስገን ነው። አሁን አዲስ ምዕራፍ እየተከፈተ ነው። በአፍሪካ ቀንድ አካባቢ ዶክተር አብይ አህመድ እኒህ ለውጥ ለማምጣት ቆርጠው የተነሱ ታላቅ መሪ ናቸው። ለህይወታቸው ሳይሳሱ በአፍሪካ ቀንድ በሶማሌም፣ በሱዳንም እና አንድም መሪ እንደዛ ሲያደርግ ታይቶም ተሰምቶም አይታወቅ እና እኒህ ሰው መብርሃን አዛኝቷ ጥላ ከለላ ትሁናቸው ብዙ ለውጥ ያመጣሉ። የኢትዮጵያ ህዝብ ድጋፍ ከሳቸው ጎን ይቁም። የኢትዮጵያ በጣም አስተማማኝና ሰላም እርምጃዎች መቀዘፍ በኤርትራ ያለውንም ሁኔታ ይለውጣል። ጎይቶም እንግዲህ የአስመራ ነዋሪ አቀባበልን እንዴት አገኘኸው? የኤርትራ ህዝብ እኮ ሰላም ይፈልጋል። ከኢትዮጵያ ጋር፣ ከሌሎች ሀገሮችም ጋር ቢሆን ሰላም ይፈልጋል። ከኢትዮጵያ ህዝቡ ጋር በብዙ ነገር በብዙ መንገድ የተሳሰረ ህዝብ ነው። የኤርትራው መሪ ፕሬዚዳንት ኢሳያስ አፋወርቂን የሰላሙን ፍላጎት ተግባራዊ ለማድረግ ቆርጠው መነሳታቸውን ያሳያል። በጣም ደስ የሚል ነው። ግን አንድ ነገር አለ። በኤርትራ በኩል የሚቀሩ ነገሮች አሉ። ይሄውም ጂ ፊፍቲን በመባል የሚታወቁ የፖለቲካ እስረኞች በአስቸኳይ መፈታት መቻል አለበት። እንግዲህ ፕሬዚዳንት ኢሳያስ አፋወርቂ እዚህ ላይ ማተኮር መቻል አለባቸው። በፖለቲካ ሰበብ ምክንያት የታሰሩ ሌሎችንም ቢሆን መፍታት መቻል አለባት። ምህረት ማለት ያ ነው። ሰላም ማለት ያ ነው። ዶክተር አብይ አህመድ ያረጉት ሰላምን ያሉት ፊታቸው የነበረውን ጋሬጣ በሙሉ አስወገዱ። አሁንም በኤርትራ ውስጥ ያ ይጠበቃል። ጎይቶም፣ ለዶቸበለ ለአማርኛው ክፍል ከአስመራ ረዘም ላለ ጊዜ ዘግበሃል። እንግዲህ ከአዲሱ የኢትዮ ኤርትራ ግንኙነት በኋላ ለኤርትራ ህዝብ ምን መልእክት አለህ? ለአስመራ ህዝብ ያለኝ መልእክት ምንድን ነው? የተጀመረው ሰላም ቶሎ ተግባራዊ እንዲሆን አንተም መሪዎችን፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ። እነዛን ይዘህ የጎደለ ነገር ካለ እንዲህ ይስተካከል ብለህ መናገር መቻል አለብህ። ጥረትም ያስፈልጋል፣ ምክርም ጥሩ ነው።